የዶክተር ጸጋዬ ደግነህ የፕሮጀክት ማኔጅመንት እና የመጣኔ ሀብት ባለሙያ የዓለም አቀፍ ጂጂትሱ ፌዴሬሽን ስነ ምግባር ኮሚሽን ምክትል ሊቀመንበርና የአፍሪካ ጂጂትሱ ማህበር ምክትል ፕሬዚደንት በጀርመን መርሴዲስ ቤንስ የሰው ኃይል ዲፓርትመንት የብዝሃነት ስራ አስኪያጅ በቅርቡ አገር ቤት በነበሩበት ወቅት በስፖርቱና የፕሮጀክት ማኔጅመንት አተገባበር የስራ ባህል ፍልስፍናዎችና ማይንድሴት ላይ ያተኮረ ሴሚናር ሰጥተዋል። በተለይም ዋነኛው አንዱ ትኩረቱ የነበረው የአሳሰብ ለውጥ ላይ ነው። የአሳሰብ ለውጥ በአንድ ግለሰብ ህይወትም ሆነ ለአንድ የስራ ቡድን እንደዚሁም፣ እንደ ተቋም ለአንድ ተቋም ወይም በሀገር አቀፍ ደረጃም ቢሆን ለምን ያስፈልጋል? የአሳሰብ ለውጥ ሲባልስ ምንድን ነው? በአጠቃላይ የአስተሳሰብ ለውጥ ብለን ካልን እዚህም አውሮፓም ቢሆን አሁን ጨዋታው እየተቀየረ ነው፣ ቼንጅ ዘ ጌም የሚባለው ነገር አልበርት አንስታይን እንዳለው ችግሩን በፈጠረው አስተሳሰብ በመጠቀም ለዚሁ ችግር መፍትሄ ማግኘት አይቻልም ብሏል። ወይም ፒተር ድሩከር የተባለው የኢኮኖሚና የመኔጅመንት ምሁርም ያለው ምንድን ነው? ትልቅ ለውጥ በሚመጣበት ሰዓት፣ ይሄ ቱርቢለንስ በሚመጣበት ሰዓት ዋናው ለውጡ ሳይሆን በትናንትና ሎጂክ ማሰቡ ነው የሚል አባባሎችን ያለዋል መኔጅመንት ላይ እና እራሳችንን መቀየር ካልቻን ነገሮች ሲመጡ፣ ወይም ምን ይባላል፣ አንድ አውሎ ንፋስ ሲመጣ አንዱ ግንብ ይገነባል፣ ሌላኛው ደግሞ የንፋስ ወፍጮ ይሰራል የሚባል ነገር አለ እና ለውጦችን ማቆም የማንችል ከሆነ ሁኔታዎችን መቀየር የማንችል ከሆነ በተለይ ቴክኖሎጂ አሁን እያደገ እየመጠቀ በሚመጣበት ሰዓት አሁን ስማርትፎንን አልጠቀምም ብለን የምንልበት ጊዜ አይደለም እና የሆነ ነገሮችን የቴክኖሎጂ ሴቶችን አልፈልጋቸውም የምንልበት ጊዜ አይደለም። ምክንያቱም ሁሉም የዛ ተጠቃሚ እያደረገን ስለመሄድ ማለት ነው እና ራሳችንን መቀየር ያስፈልጋል። ስራችንንም እንደዚሁ ነው፣ ስራችንንም መቀየር ያስፈልጋል። በዚህ ላይ ነው እንግዲህ የሰጠዋቸው ሴሚናሮች ላይ የስራ ባህልና የአስተሳሰብ ለውጥ እንደገና የተግባራዊ ፕሮጀክት መኔጅመንት ለብቻው እንደዚሁም ደግሞ የስፖርት ተመክሮ በጀርመን የሚል ነው እና እንግዲህ እንደተቀመጠው አዳዲስ ተቋማትን ፈጥሮ ወይም ተቋማትን እየቀየሩ ሰዎች አስተሳሰባቸውን ካልተቀየሩና በዛው በድሮ አስተሳሰብ ያንን ተቋማት እንምራ ካሉ ችግር ነው የሚመጣው። እዛ ላይ እንዴት አብሮ መቀየር ጠቃሚነቱን ለማሳየት ነው። እዚህም እኛም ጀርመን የምናደርገው ነው። አዳዲስ ነገሮች ስለመጡ እየተቀየር ነው። እኛ ራሳችን ይህን ለማሳየት ነበረ። ሀገሪቷ በለውጥ ሂደት ላይ ነው ያለችው። የአስተሳሰብ ለውጥም ግረ መንገዱን አብሮ መሄድ ግድ ይላል። ቅድም እንደ ጠቀሱት በእርግጥ በቆይታ ወቅት በተለያዩ ቦታዎች ላይ በስፖርቱም ሆነ በሌሎች መስሪያ ቤቶች፣ እንደዚሁም በዋናው ኢትዮጵያውያን ማህበረሰብ መካከል በቆዩበት ወቅት ለውጥ የሚጠይቀውን የአስተሳሰብ ለውጥ አብሮ ተንጸባርቆ አግኝተውታል? በለውጡ ሂደትና በሰዎች አስተሳሰብ መካከል ያሉት ግንኙነቶች ምን ይመስላሉ? ይሄ እንግዲህ በጣም መሰረታዊ ጥያቄ ይመስለኛል። ምክንያቱም በጀርመን በመዳኝበት አይነት የኢትዮጵያ እጅ መዳኘት ይከብዳል ግን ነገሮችን በትይዩ በማየት እዛ ካሉ ሁኔታዎች እና ከሚቀየሩት በማየት ነው እና እዛ ላይ እንዳየሁትኝ ከሆነ በአስተሳሰብ ለውጥ ላይ በጣም ብዙ ብዙ መሰራት ያለበት ነገር ነው ብዬ ነው የምገምተው። እኛ አሁን እዚህ ዩሮፕ ወይም ጀርመን ወይም እናንተ አውስትራሊያ እየሞከርን ያለ ነው እንግዲህ በስራ ባህላችን ላይ ምልዓትነት ኢንቴግሪቲን፣ ኮምፕላይንስን ሁለቱን አሳልጦ የመሄድን አደረጃጀት እና አመራርን አዲስ መቀየስ ሆልነስ የሚባል ነገር አለ። ለምሳሌ ስራችን ሁልጊዜ መስሪያ ቤት ስንገባ ጭንብል አድርገን ነው የምንገባው ሌላ ሰው ሆነን ነው የምንጫወተው እንጂ ራሳችንን ሆነን ስራውን አንሰራውም። እና ስራችንን፣ ድርጊታችንን ራሳችን ሆነን መስራት መቻል ልክ ቤታችን እንደምንሰራው ስራችንንም እንደዛ ማድረግ ከቻልን የሚል እሴት ውስጥ እየገባ ነው አሁን ኤሮፓ ውስጥ ወይም እንግዲህ በይሄኛው አስተሳሰቡ ላይ እየገቡ ነው በዲጂታላይዜሽን ላይ ያሉት እኛ ያንን ካየ ነው ብዛም እንግዲህ ከዛ ጋር የግድ ማወዳደር ባይቻልም እንደየመስሪያ ቤቶቹ ይለያያል ብዬ ገምታለሁ ግን አሁን ቅድም እንዳነሳውትኝ አብሮ መሄድ ያለባቸው ኢንቴግሪቲ እና ይሄ ምልአትነት የሚሉት በጣም አስፈላጊ ነው። ቃላትና ድርጊቶችን እኩል መደረግ መቻላል፣ ሀቀኝነት፣ ቅንነት፣ ታማኝነት አብሮ መሄዱ ናቸው። መተማመንና መከባበር በተለይም ኃላፊነትን በስራ ላይ ኃላፊነትን ወስዶ መስራት በጣም አስፈላጊ ነው። ይሄም እንግዲህ ተገዥነትን የሚሉት ኮምፕላየንስን በተመለከተ በየመስሪያ ቤቶቹ ብዙ ብዙ ነገሮች የሚቀሩ ያሉ ይመስለኛል። ኮምፕላይንስ ቢሮ ማቋቋም ብቻ ሳይሆን በዛ ላይ ኮሚኒኬሽኖች ማድረግ ያስፈልጋል። በየጊዜው መቆጣጠርና መከታተል፣ የትምህርት እቅዶችን ማውጣት፣ የህግና የደንብ ተገዥነቶችን ማለማመድ ተገቢ ይመስለኛል። በተረፈ ደግሞ ያዩትኝ ከህግ እንኳን አኳያ ብዙ ክፍተቶች አሉ። ህጎች አሉ። ከህጎቹ ቀጥሎ ደንቦች ይወጣሉ። ከዛ ተከትሎ መመሪያው ይወጣል። መመሪያውን ተከትለው ደግሞ ነው እንግዲህ በየመስሪያ ቤት ደረጃ የሚተገበሩት። እና እዛ ላይ ከህጎች እንኳን አቋያ የሚቀጡ ህግ ሳይሆን አሁን ጥሩ ጥሩ ህጎችም እየወጡ ነው፣ ለነገሩ ግን የሚያስተምሩ ለወደፊቱ ሊከላከሉ የሚችሉ ህጎችም የመቀረጽ ባህል ያስፈልጋል ብዬ ነው የምገምተው። አሁን እዚህ ጀርመን ሀገር ሳነሳው የነበረው አለ፣ ለምሳሌ የፌዴራል ዝርያዎች ጥበቃ የሚል ህግ ላይ አንድ ንብ የገደለ ሰው እስከ አምስት ሺ እስከ አስራ አምስት ሺ ዩሮ ድረስ ይቀጣል። ያለ ፈቃድ ደን የቆረጠ ከአምስት መቶ እስከ መቶ ሺ ቤት እንኳን ሰው የራሱን ዛፍ አይቆርጥም። አስፈቅዶ ነው የሚቆርጠው። አንድ ሰው ፖሊስን አንተ ብሎ አይጠራም። ፖሊስም አንድን ሰው አንተ ብሎ አይጠራም፣ ያስቀጣል እና የሚያስተምሮ ህጎች ያስፈልጋሉ። ጀርመን ሀገር አንድ ሰው መኪና ውስጥ ራቁቱን መሄድ ይችላል። እርቃኑን መኪና ውስጥ እየነዳ መሄድ ይችላል። ግን ከመኪና ሲወጣ ግን ልብስ መልበስ አለበት፣ ያለበለዚያ ያስቀጠዋል። ያ ማለት ምንድን ነው? እያንዳንዱ የራሱ መብትና ነጻነት አለው። ግን የእሱ መብትና ነጻነት ሌላው ሰው መብትና ነጻነት ጋር ሲደርስ ያቆማል። የሌላውን ሰው መብት ሲነካ የዛም ሰው ያቆማል ማለት ነው። የዲስፕሊን ባህል ማየት ያስፈልጋል። ቢሮክራሲው በጣም በጣም ከፍተኛ ነው። እንዳየትኝ በተለይ አሁን እንደዚህ አይነት ቦታ ላይ አሁን የሰጠትኝ ሴሚናር ያዘጋጀው ኢንስቲትዩት ኢኖቬሽን እና ቴክኖሎጂ ነው። እዛ ላይ ለሀያ ሚኒስትር መስሪያ ቤቶች ለመጡ ለምሳሌ አለ ትልልቅ አምራሮች የተሰጥተዋል። እና እዛ ላይ እንዳየትኝ ጥሩ ነገሮች እየታየ ነው። ግን አሁን ይሄ እዛ ላይ መሰራት የሚቻልባቸው ከአናሎግ ወደ ዲጂታል ቢሮክራሲውን ለመቀነስ ተዋረዳዊ አሰራርን መቀነስ የሚያስፈልግባቸው ነገሮች አሉ ጀርመን ሀገር አሁን ለምሳሌ የቢሮክራሲን ለመቀነስ ሲባል ራሱ የቢሮክራሲ የመቀነስ ህግ የሚል ይወጣል በአጠቃላይ ካነሳ ናቸው በጣም በጣም ብዙ ነው እና ምን አይነት ነገሮች ማድረግ ያስፈልጋል ኢትዮጵያ ውስጥ ቢሮክራሲውን ለመቀነስ ምን አይነት የስራ ባህል እና የአስተሳሰብ ለውጥ ያስፈልጋል የሚልም አንስቻለውኝ እንደገና ደግሞ እኛ ደግሞ ከውጭ የምንመጣው ይሄ ዲያስፖራ ወይም አንዳንድም ትውልድ ኢትዮጵያ እየተባልን የምንጠራው የሚያጋጥሙን ነገሮችን በተመለከተ ቦታ ላይም አንስቻለሁኝ። ዋና ደግሞ አድግ ያየዋቸው በደመነፍስ መፈረጅ የሚባል አለ። በደመነፍስ መፈረጅ ማለት እንዴት ነው? አንኮሽነስ ባይዝ የሚሉት አንድን ሰው በማየት የመጣበትን ቦታ ወይም ከዚህ በፊት ማቀው ቡድን ወይም ሰው መጥፎ ነገር አድርጎ ከሆነ በዛ ያንን ሰው መፈረጅ። ይሄ በብዛት እንግዲህ አውሮፓ ውስጥም ከውጭ ሀገር የመጡ ሰዎች ስራ ላይ የሚያጋጥማቸው ችግር፣ ሴቶች የሚያጋጥማቸው ችግር፣ ከተለያየ ቦታ የመጡ ሰዎች ከሀገራቸው ከቀያቸው፣ የሚናገሩት ቋንቋ ይሄ ሁሉ የሚያደርስባቸው ተጽዕኖ አለ። እና ይሄ የደመነፍስ መፈረጅ በተለይ በመካከለኛው ክፍለ ዘመን የነበረ አሁን እየቀረ እንዲመጣ እየጣሩለት ያለው ነገር ነው። እና ያንን በሰፊው ያየውኝ ይመስለኛል። በደመነፍስ መፈረጅ እና ብዙ ነው እንግዲህ ኮንፍሊክት ማኔጅመንትም ላይ ማየተናል ተነጋግረናል። እንዴት አድርገን ግጭትን ማስወገድ እንደሚቻል በተለይም ችግሩ እንዳየትኝ ሰውን የሚያነሳውን ሀሳብ እና ሰውን አንድ አድርጎ ማየት ያለ የተለመደ ነገር ነው። እኔ መጥፎ ነገር እንኳን ብናገር ይሄ ሰውዬ እንደዚህ ስለሆነ ነው የሚና ይሄ ሰውዬ ከጀርመን የመጣው ሰው ይሄ ቀዩ ሰው፣ ጥቁሩ ሰው እንደዚህ ተብሎ ካደግኩበት ቦታ ወይም ብሔር ወይም የተለያዩ ነገሮች ጋር በማዛመድ የሚሰጡ አስተሳሰቦች በጣም ጎጂዎች ናቸው። አስተሳሰብን ሊያሳድጉ አይችሉም። ይሄ የግጭት መኔጅመንትን በተመለከተ ሰውንና እንትኑን አያይቶ ማየት እኔ የወደድኩትን ካልወደድ ካልወደህም ይሄ ነው ትክክል ያልኩትኝን አንተ ትክክል ካላልክ አንተ ትክክል አይደለህም በማለት የሚነገሩ ነገሮች ገንቢ እንደማይሆኑ እንግዲህ፣ ረጅም ነገር ነው እና ኢኖቬሽን ላይም ተነጋግረናል። ጊዜውን እንትን ላለ ማለት ያህል እንግዲህ ጀርመኖች ላለም በብዙ ሺ የሚቆጠር ነው ያበረከቱት አዳዲስ ለውጦች፣ ፈጠራዎች፣ መጽሐፍን ማተም፣ የአውሮፕላን ሞተሮችን፣ ሮኬቶችን፣ መብራትን፣ መኪናን፣ ሳይክልን ሄሊኮፕተር የሴቶች እርግዝና መከላከያ ጅንስ ሱሪ ብዙ ብዙ ነገር ነው የምናውቀው ቢራን ቴርሞስ ካን ሪፍሪጅሬተር እንዲ እንዲ እያል ማለት ነገር ነው አለምን የቀየረ እና እዛ ላይ እንደውም ለተሳታፊዎቹ ያቀረብኩኝ እንደዚህ አለምን የቀየረ ጀርመን ፈጠራ አለ ኢትዮጵያስ ምን የፈጠር ነው ነገር አለ ብዬ ነበር የጠየቅኳቸው እና እዛ ላይ ጥሩ ዲስከሽን አድርገንበት ነበር እና ይህንን እንግዲህ ራሳችንንም ልናስበው ሊያምራምረን የሚችል ይመስለኛል ምን እኛ እንደፈጠርን እንግዲህ ሴሚናር ለመስጠት ለምን ተነሳሱ በተለይም በአርማዶ የሚኖሩ ኢትዮጵያውያን ወደ አገር ቤት በመሄድ ተሞክሯቸውን እውቀታቸውን ከማጋራት አኳያስ እርሶ ካገኙት ተሞክሮ አኳያ ምን ይመክራሉ እኔ ድሮም ሁል ጊዜ ኢትዮጵያ በሚሄድበት ሳለ እረፍት የተለያዩ ሴሚናሮችን እሰጣለሁ፣ በፈቃደኝነት በበጎ ፈቃደኝነት ማለት ነው። ይሄ አሁን በተለይ በፕሮጀክት መኔጅመንት ላይ ብዙ ሴሚናሮችን መስሪያ ቤቶችን፣ በተለያዩ ቦታዎች ሰጥቻለሁኝ። ዋናውን የማምንበት ሰውን ያስተሳሰብ ለውጥ ማምጣት ይቻላል በሚለው እና እኔ የተሻለ አውቃለሁ ማለት አይደለም፣ ግን እኔ የማውቀውን እዛ ከዚህ ካሳየሁኝ እነሱም ሊያሳዩን ይችላል። እኔም እየተማርኩ ነው። መጠው ማስተማር ማለት ሁለት ጊዜ ደግሞ መማር ነው። እኔም ራሴ የማራለውኝ ልምድ መወስዳለሁ፣ ግን የኔን ልምድ ደግሞ አካፍላለሁ እና ኢትዮጵያ ባለፉት ጊዜያቶች እንዳልኩኝ ሶስት ሚሊዮን በላይ በውጭ የሚኖሩ ኢትዮጵያውያኖች አሉ። እነዚህ በውጭ የሚኖሩ ኢትዮጵያውያኖች ያዩትን የሰሙትን ልምዳቸውን ከእውቀታቸው ከችሎታቸው አኳያ ወይም ከስራቸው አኳያ ማስተላለፍ ከቻሉ ብዙ ነገር ማድረግ እንችላለን። እንደዚህ ሆኖ ነው ቻይናዎች በፍጥነት ማደግ የቻሉት፣ ጃፓኖች ማደግ የቻሉት እና ሁለት አይነት ኢንቨስትመንቶች አሉ። አንደኛው ይሄ ማቴሪያል የሆነ በገንዘብ በፋብሪካዎች በተለያዩ ነገሮች ላይ ኢንቨስት የምናደርገው፣ ሌላው ደግሞ በሰዎች ጭንቅላት እና በአስተሳሰብ ላይ ነው። አዲስ ነገር እዬ አዲስ ነገር ከተገኘ ያንን ሼር በማድረጉ ላይ ስለማምን ነው። በዛ ላይ ነው የተሳተፍ ነው። ያው ከቤተሰቦቼ ጋር በተጨማሪ ሌሎች ነገሮችም አድርገናል። እዚህ ከጀርመን ጓደኞቼ ጋር የሰጡኝም እንትን ነበር። እናንተ ዛፍ ስትተክሉ እንርዳቸው የሚል ነገር እና እሱንም መልዕክት እየእጄ እዛ ዛፎችም ተክለናል። እናትና አባት የሌላቸው ሕጻናት ልጆች ለነሱ በጣም ልብ የሚነካ እንባ የሚያስመጣ ነገሮች አይተናል። ለልጆች የሚሆን ነገር ይዘን ሄደን እሱንም አይተናል። ብዙ ነገር ማድረግ ይቻላል። ከውጭ ካለን የግድ ሂዶ ፕሮጀክት መኔጅመንት ማስተማር ብቻ ሳይሆን በተለያዩ ነገሮች ላይ በበጎ ፈቃደኝነት ላይ ነገሮችን ማድረግ መቀየር ይቻላል ብዬ ስለማምን ነው እንግዲህ ይህንን ያደረግነው። አበጉዞ ላይ እርሶ ብቻ አልነበረ፣ የሚሄዱት ልጆም እንደዚሁ አብራ ነበረች። እርሶ ባለቤት ጀርመናዊት ናቸው፣ ፈረንጅ ጀርመናዊት። ልጆ በሁለት ባህሎች መካከል ነው ያደገችው እና የኢትዮጵያዊነት ማንነቷ ምን ያህል ውስጧ ሰርጸዋል? ስለ ኢትዮጵያ ያላት ግንዛቤ ወይም ፍቅር ምን ይመስላል? ልጆች በተለይም አሁን ጀርመን የምንኖር ከሆነ እና ሴቷ የዛ ሀገር ዜጋ ከሆነች የእነሱን ቋንቋ ባህል ነው በተለይ ተጽዕኖ የሚያደርግባቸው። የእኔ ደግሞ ትልቁ ስንፍና ልጆቼን አማርኛ፣ የሀገራቸውን ቋንቋ አለማስተማር መቻሌ ነው። ሞክራለሁ፣ ግን አልሆነልኝም። ያያ ችግር አለው። ግን ሁል ጊዜ እዚህ የኢትዮጵያ ኮሚኒቲ ወይም ቤተ ክርስቲያን ወይም የሆነ ነገር በሚኖርበት ሰዓት እዛ እንሄዳለን፣ እንዲተዋወቁ ለማድረግ ብዙ አድርጋለሁ። መኪና ውስጥም ስንሄድ የሀገራችን ሙዚቃ እንዲሰሙ እንዲለምዱ ነው ማድረ ብዙ ነገሮችንም እንጥራለን እና እሷም አሁን ያው ከልጅነቷ ሁለት ናቸው። ከልጅነቷ ጀምሮ አንዷ ፊልምና ቲያትር ላይ ተሳታፊ ነች እና አሁን የኢትዮጵያ ፊልምም በቅርቡ እዚህ እየተሠራ ኢትዮጵያ ተሰርቶ የሚቀጥለው ፓርት ጀርመን የሚሰራ እዛ ላይ እየተወነች ነው ያለችው። ኢትዮጵያ እነሱ ሲሄዱ ድሮም በጣም ነው ደስ የሚላቸው። ምክንያቱም ይንከባከቧቸዋል፣ ብዙ ነገሮች ያሉ ተዝናንተው ነው የሚመጡት። ግን በዛኑ መጠን ደግሞ ባይተዋርነት የሚሰማቸው ሁኔታዎችም አሉ፣ እንደ ውጭ ሀገር ዜጋ ይታያሉ። አንዳንድ ቦታዎች ላይ እንኳን እነሱ እኔም እንደ ውጭ ሀገር ዜጋ የታየሁበት ነበር። ምናልባት ወይ ትንሽ ቀላብ እየስለሄድኩኝ አረብ ምናምን ነው ብለው ሲሉ የነበሩ ሁኔታዎች አሉ እና ልጆቼ፣ ለምሳሌ ያህል የእናትና አባቴ መቃብር ያለው ስላሴ ውስጥ ነው እና እዛ ገብተን እኛ ያንን መቃብር ለማየት ስንገባ ያጋጠመን ነገር ባይተዋር ያደርገናል። መተው ደረሰኝ ቁረጡ፣ የውጭ ሀገር ዜጎች ናችሁ፣ ሙዚየም ነው ወይ የምትሄዱት እንደገና ከዛም ስንወጣ ዘበኛ ፎቶ ለምን ታነሳላችሁ? እንግዲህ መቃብራችንን ነው የምናነሳው። አያቶቻቸውን እንደዚህ እንደዚህ አይነት ነገር በማያዩበት ሰዓት እነሱን ያናዳቸዋል። እኔን ደግሞ በጣም በከፍተኛ ሁኔታ ነው ከእንትን የሚያወጣኝ እንደዚህ አይነት ነገር በማይበት ሰዓት እና እንደዚህ አይነት ነገሮች በተለያዩ ቦታዎች ላይ ያጋጠሙን አሉ። ያ ትንሽ በከፍተኛ ፍቅር ጉጉት የሚሄዱት ላይ ጫና ያደርጋል። ግን እኔ እነሱንም ለማስረዳት እና በዛ ለማረጋገጥ ሞክራለሁኝ እና በእርግጥ ለእነሱ በጣም የሚያኮራ ነው። ሂደው እዚህም ሲመጡ የሀገራቸውን ባህል ያዩትን እዚህ ከጓደኞቻቸው ጋር ሲናገሩ ገጻቸው፣ ፊታቸው ተቀይሮ አምሮባቸው ጠየም ብለው መጥተው ሹሩባቸውን ተሰርተው ሲታዩ በጣም እንደ ልዩ ነገር ስለሚያወት ይወዱታል ሀገራቸውን። በስልጠና መስክ ብቻ አይደለም የተጓዙት፣ እንደዚሁም በስፖርቱም ዘርፍ የተለያዩ እንቅስቃሴዎችን አካሂደዋል። አልፎም ከአዲስ አበባ ምክትል ከንቲባ ታከለ ኡማ እንደዚሁ ሽልማትን ተሰጥቶታል። የሽልማቱ ምን አይነት አስተዋጽኦችን ስላበረከቱ ነው ለስፖርቱ ከአዲስ አበባ ምክትል ከንቲባ ሊቀበሉ የቻሉት? ሰርፕራይዝ ነው። ምንድን ነው የሚያስገርም ነገር ነው የሆነው። ምክንያቱም በዛን ቀን ከቤጂንግ ተወዳድረው ለመጡ የኮቶብ ዩኒቨርሲቲ ተማሪዎች የሚደረግ አቀባበልና ሽልማት ስነስርዓት እዛ ነበረ እና ልክ እንደመጣሁኝ በሁለተኛው ቀን እዛ ላይ ተጋብዘሃል ከ ሲባል እኔም እንግዲህ አይ ለማየት ነው የትልቅ የስፖርት እንትን ስለሆነ እዛ ላይ ለመካፈል ነው ብዬ ነበር የሄድኩትኝ እና መጨረሻ ላይ ያው እኔም ተጠርቼ እስከዛሬ ድረስ በጁዶና ጁጁትሱ ስፖርት በሀገራችን በኢትዮጵያ እንዲስፋፋ በማድረግ በዓለም አቀፍ ደረጃ ላደረግኩትኝ አስተዋጽኦ የኢትዮጵያ አትሌቶችም የአፍሪካ ሻምፒዮና ድረስ የሆነዋሉ። በዚህ ስፖርት ይህንን ስፖርት እኔ ነኝ በተለይም ጁጁት ወደ ኢትዮጵያ ያስገባሁትኝ፣ በአዲሱ መልክ ጁዶንም እንዲስፋፋ ያደረግኩትኝ እና ያን በዛ መልኩ ነበር የሰጠኝ እና ለመጀመሪያ ጊዜ ነው እንግዲህ ኢትዮጵያ ውስጥ ብዙ ፈታኝ መንገዶችን በዚህ በስፖርት አይቼ እንዲያውም ይብቃኝ ብዬ ባልኩበት ሰዓት እንደዚህ አይነት ነገሮችን በማየቴ ለእኔ ትልቅ ትልቅ ክብር ነው ያገኙትኝ እና እንግዲህ ምክትል ከንቲባው ይህንንም ሲሰጡኝ ለእኔ ትልቅ ለስፖርቱ ዘፍ እንግዲህ ላብረከትኩት አስተዋጽኦ ተብሎ ሲሆን ለእኔ ትልቅ ነገር ነው። እና በዚህ አጋጣሚ እስከአይነን ሳላቅርብ አላልፍም። የዓለም አቀፍ ጂጅትሱ ስነ ምግባር ኮሚሽን ምክትል ሊቀመንበርነት ስነ ምግባር በስፖርት ዓለም ብቻ የተወሰነ አይደለም። በመላው የሰው ልጆች እንቅስቃሴ ውስጥ ዘርፈ ብዙ ነው። በሁሉም ዘርፍ ላይ ስነ ምግባር ይኖራል። ትውልድም ለውጥ አለ። ባህልም እንደዚሁ እየተለወጠ ይሄዳል ከትውልዱ ጋር አብሮ እና ብዙ ጊዜ ከሚነሱት ነገሮች በምሬት በአንድ ወቅትም ጠቅላይ ሚኒስትሩ በተገኙበት እንደዚሁ ከተነሱ ጉዳዮች እዚህ የስነ ምግባር ጉድለቶች ኢትዮጵያ ውስጥ የሃይማኖትን ተቋማት ጨምሮ ንቅዘቶች ይታያሉ። በድለ ወጣቶች አርአያ የሚሆኑ ሰዎች ባሉታዊ ገጽታቸው እንጂ በአዎንታዊ ገጽታቸው ጎልቶ አይታዩም የሚሉ ትችቶች አሉ። ይህንን በምን መልኩ ተገንዝበዋል? በስፖርቱ ዘርፍም ሆነ በማህበራዊ ህይወት ውስጥ ያቀረቡት ፕሬዘንቴሽን ላይ የአንድ ቄስ ታሪክ ነበር። እንደውም ያሳየት እኚህ ቄስ በቀን ሶስት ሰዓት ይሄዳሉ። በእግራቸው ተራራ ነገር ላይ ያለ ቤተክርስቲያን ነው። እዛ ነው የሚግልጋሎት የሚሰጡት። እዛ ደግሞ ወደ ሰላሳ ደቂቃ ያንን ተራራ ወደ ላይ ይወጣሉ። ይሄ በየቀኑ የሚያደርጉት ነው። ከፍተኛ የሆነ ዲስፕሊን ነው። እንኳን እኛ ለኢትዮጵያ ልናናገር ከኢትዮጵያ ውጭ ያለ ነው የምንማረው ዲስፕሊን ነው እና አንዳንዴ ስነ ምግባር ብለን በምንልበት ሰዓት ስለ አዲስ አበባ ነው የምንናገረው ስለ ከተማው ነው ወይ ስለ ሙሉ ኢትዮጵያ ነው ብለን መለየት ያስፈልጋል። እና እንግዲህ እንደ የሚታየውትኝ ከሆነ የኢትዮጵያን ሕዝብ እንግዲህ ስልሳ ሶስት ፐርሰንቱ ከሀያ አራት አመት በታች የሆነ ነው እድሜው የጀርመን ደግሞ ካየን ስልሳ ሶስት ፐርሰንቱ እንግዲህ ከሀምሳዎች ምናምን ይዞ ወደ ታች የሚሄድ ነው እና በሀገሪቱ የወደፊት እጣፈንታ ላይ ተጽዕኖ ማድረግ የሚችሉት አሁን ምርጫ ሲባል አሁን ጀርመን ሀገር እንደዚህ ቢሆን እነዚህ እድሜያቸው እስከ ሀያ አራት አመት የሆኑትን ምንድን እንደሚፈልጉ አቅርቤ ልመረጥ የሚል ሰው ነው የሚመጣው። ወይ ዋይፋይ በነጻ ታገኛላችሁ፣ ወይ እንደዚህ ያደርግላችኋለሁ፣ ትምህርት ቤት በነጻ ዩኒቨርሲቲ ትንቀንስላችኋል። ምክንያቱም እነዚህ ናቸው የወደፊቱን እጣፈንታ የሚወስኑት እና የእነሱ በዲስፕሊን ማታነጽ የተከማቸ እውቀት እና ተመራምሮ ነገሮችን የመወሰን ችሎታቸው መዳበር ያስፈልጋል። ያ ካልሆነ ግን ሌላ ሮል ሞዴል ወይም ተምሳሌቶች ተከትለው የሚሄዱ ከሆነ ግን የሚወስኑት ውሳኔዎች ስሜታዊ ነው። ነገሮች የሚታዩት በፍጥነት በሚደረግ ነገር ላይ ነው። የወደፊቱን ነገር አይውም። ብዙ ነገሮች ላይ ስህተት ሊፈጸም ይችላል። ይሄ ከኢትዮጵያ ከኢትዮጵያና ጀርመን በምናይበት ሰዓት ጀርመን ላይ አሁን የጀርመንን ዕጣ ፍንታ የሚወስነው እንግዲህ እድሜያቸው ከሀምሳ አራት በታች ያሉት ናቸው አብዛኛው ማጆሪቲ እስከ ስልሳ የሚደርሱት ማለት ነው። ኢትዮጵያ ደግሞ እስከ ሀያ አራት እስከ ሰላሳ ያሉት ናቸው የሚወስኑት እና ያ ነው ምን አይነት አስተሳሰብ ለውጥ፣ ምን አይነት ስነ ምግባር እዛ ላይ መማር አለባቸው። መልካም ነገሮችም አሉ። እዚህ ላይ ሁሉ ጊዜ ጨለማ አይነት አስተሳሰብ ኖሮ ጥላውን ብቻ ማየት ሳይሆን ብርሃኖችንም ማየት ያስፈልጋል። ግን ያ እንዳለ ሆኖ ወደፊት መራመድና መሻገር የሚቻለው በእነዚህ ጭንቅላት ላይ ሰው ኢንቨስት ማድረግ ሲችል ይመስለኛል። እነሱን መልካም ነገር ማሳየትና መቀየር ሲችል ይመስለኛል። ወዳለንበት የዲጂታላይዜሽን ዘመን ወደሚቀጥለው እንኳን ኢትዮጵያ ቀርቶ ጀርመንም አሜሪካም አውስትራሊያም እርግጠኞች አይደለንም ነገ ምን እንደሚሆን ነገ ምን እንደሚፈጠር አለማችን በከፍተኛ ሁኔታ እየተቀያየረች ነው ያለችው እና እኛ ኋላ የነበረው አሁን ያለውን ነገሮች በመተው ወደፊት አንድ ሁነን ምንድን ነው ማድረግ የምንችለው፣ አንድ የሚያደረግን ምንድን ነው በሚለው ላይ እና እዚህ ላይ ትልቅ መስራት የሚያስፈልገው ነው ብዬ ነው የማስበው። እዛ ላይ እርስዎ በተደጋጋሚ ወደ ኢትዮጵያ በበጎ ፈቃድ አስተዋጽዎች ላይ ተመላልሰዋል። የበጎ ፈቃደኝነት አስተዋጽኦ ምን አይነት ፍሬዎችን አፍርቷል ብለው ይላሉ? በመሳሌነት የሚነቅሱት ሌሎች ሁሉስ ባህር ማዶ የሚኖሩ ኢትዮጵያውያን እንደዚሁ፣ በተለያየ ሙያ ዘርፍ ያሉ አገራቸው ሄደው በበጎ ፈቃደኝነት እውቀታቸውን እንዲያጋሩ፣ ተሞክሯቸውን እንዲያካፍሉ ለማድረግ የእርሶ ጥሪ ምን ይሆናል? ዋናው ይሄ ማህበራዊ ኃላፊነትና ተጠያቂነት የሚባል ነገር አለ። እዚህ ጀርመን ሀገር ከዚህ አሁንን የተማርኩት ነገር ቢኖር ጀርመን ሀገር ወደ አምስት መቶ ሰማንያ ሺህ የበጎ ፈቃድ ማህበራት አሉ፣ እና በዚህ በስፖርት እንኳ ወደ ዘጠና ሺህ የሚሆኑ የስፖርት ማህበራት ነው ያሉት። እንደ ሀያ አምስት ሺህ ብቻ የእግር ኳስ ክለቦች ናቸው እና ከጀርመን የአራቱ ሰው አክቲቭ ነው በማህበራት በበጎ ፈቃደኝነት። ከዚህ ስንኖር ይዘን የምንሄደው በበጎ ፈቃድ ማገልገልን የሚገኘው እሴታዊ ጥቅም ነው፣ ስነ ልቦናዊ እርካታ እንጂ፣ ሁል ጊዜ እንዴት ነው መጠራጠር ከጀርባው ምን አለ፣ ምን ይዞ ሊመጣ ነው፣ ማን ነው፣ የሰውዬ ዓላማው ምንድን ነው የሚል ሳይሆን እንዴት ነው ይህ ስሜታዊ ካሳ ይዞ መሄድን ነው ከዚህ እኛ የምንማረው እና ይሄ የበጎ ፈቃደኝነት አሁን እንዳየትኝ በአዲስ አበባ ላይ ጥሩ እንቅስቃሴ አይቻሉ። የበጎ ፈቃደኝነት የሚባል ቢሮ አለ። በስፖርቱም እንደዚሁ ማስ ስፖርት ተብሎ ብዙ እንቅስቃሴዎች ላይ እዛ ይለውኝ እና ያ እንደተጠበቀ ሁኖ ከውጭ ያለውን ወደዛ እንድንሄድ የሚያነቃቁን ነገሮች ብዙ መሰራት ያለባቸው ይመስለኛል። አሁን የዲያስፖራ እየተባለ የሚጠራው ለዛ የተቋቋሙት መስሪያ ቤቶች አክቲቭ ሁነው ዲያስፖራ የሚባለውን ወይም በውጭ የሚኖሩትን ማነቃቃትና መሳብ መቻል አለባቸው። በዚህ አጋጣሚ ኔ እንግዲህ እኔ እጅ የቀጥታ ኮንታክት ማድረግ የሰጠዋቸው የኢኖቬሽን ኢንስቲቱት ቴክኖሎጂ አዲስ አበባ፣ የፌዴራል ስፖርት ኮሚሽኖች እነዚህ እነዚህን ነው። እንደዚህ አይነት ቦታ ላይ ደግሞ ውጭ አገር ዜጋዎችን ይመለከታል የሚባል ተቋም ካለ በውጭ ሀገር የሚኖሩ ኢትዮጵያኖችን ካለ ያ እዛ ላይ አክቲቭ ነው ወደ እኛ መጥቶ ሊያነቃቃ ይገባል ብዬ ነው የምገምተው። በውጭ ያሉ የኢትዮጵያ ሚስዮኖችም በዚህ ላይ የበኩላቸውን ማድረግ የሚገባቸው ይመስለኛል። በእርግጥ ይሞክራሉ ብዬ ገምታለሁ። አሁን ከቅርብ ጊዜ ወዲህ አረብ ባህሪዎች ካውንስሎችን የመመስረት እየታየ ነው። ሌላው ደግሞ እንዴት ነው ኢትዮጵያ ውስጥ ይሄ አስቀድሞ ችግሩን መናገር ያስፈልጋል። ባዶ ሜዳ ነው ኑ ምንም ችግር የለም ተብሎ ልክ እዛ ሲገባ ተራራ ቁልቁለት ምናምን ነው። እና ምን ነው ሲባል አይ እኮ ያው የምታቋረን እንደ ያለ ነገር ነው ይባላል። እና አስቀድሞ ግን ችግሩ እንደዚህ ነው፣ ብዙ ችግሮች አሉ። ስለዚህ ተራራ ቁልቁለት አለ፣ ይሄንን አውቀህ እዛ ላይ ተዘጋጅተህበት ና ከተባለ ሰው ራሱንም አዘጋጅቶ መሄድ ይችላል። እና ማንም ጥሩ ነገር ኤክስፔክት የሚያደርግ ጥሩ ነው ብሎ ልክ እንደ ኤሮፓ በዛ ኤክስፔክቴሽን በዛ ነገሮችን ጠብቆ የሚሄድ ያለ አይመስለኝም። ግን ራስን ሊያዘጋጅ የሚችሉባቸው ነገሮች ያስፈልጋል። በውጭ ጉዳይ ሚኒስቴር የዲያስፖራ ኤጀንሲ የሚባለው መስሪያ ቤት ለምሳሌ ሀያ አራት ሰዓት የኮል ሴንተሮችን ማንኛቸውም ሰው ደውሎ ሊያገኘው የሚችለው አሁን አሜሪካ፣ አውስትራሊያ እናንተ ጋር ጠዋት ሲሆን እዛ ይመሻል። እንደዚህ አይነት መረጃ አሰባሰቦችን ማዘጋጀት ድህረ ገጾችን ፌስቡክ አይደለም ድህረ ገጾችን ዳውንሎድ የሚደረጉ መረጃዎችን ኢንፎርሜሽን ሰው በቀላሉ ማግኘት የሚችልበት ነገሮችን መዘጋጀት አለባቸው። የሰዎች ማንን ነው የማናገረው የስልክ አዝራሻዎች ኢሜሎች የሚመለሱ ኢሜሎች፣ እኔ ይቅርታ ይደረግልኝና ኢሜል ጽፌ የሚመልስልኝ በጣም ጥቂት ነው። ስልክ ቁጥር እየእጄ ከዚህ ተሰጥቶኝ ስልኩን የሚያነሳልኝ ሰው በጣም ትንሽ ነው። በተለይም በኢትዮጵያ ከተደወለማ የሚያነሳ የለም። በጣም በጣም እንዲያውም ትልልቅ ሰዎች ሊረዱ ይችላሉ የተባሉ ስልክ ቁጥር እየእጄ እኔ ያነሳልኝ የለም። ቴክስት እንኳን ጽፌ አይመልሱም። እና እኔ እንደዚህ አይነት ነገር ጀርመን እንደዚህ አይነት ነገር ጋር መጨራሽ አላወዳድረውም። እንደዚህ አይነት ነገር እና ቢያንስ እንኳን ይቅርታ ስራ ላይ ነኝ፣ አይመቸኝም ወይም ሌላ ሰው ኮንታክት አድርግ ብሎ የሚል መልእክት ቢኖር በጣም ትልቅ ነው። የኃላፊነትና ተደራሽነትን ያለበት ነገር ማየት ለእኛ ውጭ ላለ ነው ብዙ የሚረዳ ይመስለኛል እንግዲህ። መልካም ዶክተር ጸጋይ ደግነ፣ የፕሮጀክት ማኔጅመንትና የምጣኔ ሀብት ባለሙያ፣ የዓለም አቀፍ ጂጂትሱ ፌዴሬሽን ስነ ምግባር ኮሚሽን ምክትል ሊቀመንበርና የአፍሪካ ጂጂትሱ ማህበር ምክትል ፕሬዚደንት፣ በጀርመን መርሴዲስ ቤንስ የሰው ሀይል ዲፓርትመንት የብዙሀነት ስራ አስኪያጅ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እኛቱ ከሰውን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,